rupanna Jerman በእንግሊዝኛው መጻር አርኤኤፍ የሚባለው ቀዩ ብርጌድ በያኔዋ ምዕራብ ጀርመን ከጎርጎሮሳዊው 1970ዎቹ እስከ 1990ዎቹ መጨረሻ ልዩ ልዩ ጥቃቶችን የሚጥል ድርጅት ነበረ። በከተማ ደፈጣ ውጊያ አስተሳሰብ የተቋቋመው ቡድኑ ምዕራብ ጀርመን ውስጥ 30 ዓመታት ለሚጠጋ ጊዜ የቦምብ ጥቃቶችን፣ ግድያዎችን፣ አፈናዎችን፣ የባንክ ዝርፊያዎችንም ሲያካሄድ ቆይቷል። አውሮፕላንም ጠልፏል። ከጎርጎሮሳዊው 1970 የተመሠረተው ይህ ቡድን በምዕራብ ጀርመን መንግስት በአሸባሪነት የተፈረጀ ቡድን ነው። ቡድኑ ከጎርጎሮሳዊው 1970 አንስቶ መፍረሱ እስከ ተነገረበት እስከ 1998 ድረስ በጣላቸው ጥቃቶች 33 ሰዎች ሲገደሉ ከ20 በላይ ደግሞ ቆስለዋል። የተማሪዎችን እንቅስቃሴ መሰረት ያደረገው የዚህ ቡድን አርማ ቀይ ኮከብና ክላሽንኮቭ ጠመንጃ ነበረ። አላማውም ያኔ ከላቲን አሜሪካ እስከ አፍሪቃና እስያ በተማሪዎች ይስተጋባ የነበረውን የሰራተኛውን መደብ ለስልጣን ባለቤትነት ማብቃትን እውን ማድረግ ነበረ። በእነሱ እምነት የላባደሩና አምባገንን መንግስት ለማምጣት የጦር ድርጅት ከተማ ውስጥ ማቋቁመው በማፋፋም በዚያ እንቅስቃሴ ሰራተኛውን መደብ ወይም የሰራተኛውን ክፍል አንቀሳቅሰው ስልጣን እንዲይዙ ለማድረግ ና እንደሚመኙት ስርዓትና መንግስት የላብ አደሩ እንደሚሉት እንዲመሰረት ና እዛ ውስጥ ደግሞ አዲስ ሕይወት አዲስ ህብረተሰብ ለመመስረት የሚለው ነገር ነው። አላማቸው በሁለት አቅጣጫ ነው እንግዲህ እነሱ ያስቀመጡት። አንደኛው እነሱ ትላልቅ የአውሮፓ ከተማ ውስጥ ከበርቴውን እንደሚሉት ኢንዱስትሪውን እንደሚሉት በማፍረስና ሰራተኛውን በማንቀሳቀስ ስልጣን ሲይዙ በሶስተኛ አለም ደግሞ በአፍሪካ በኤዥያ በላቲን አሜሪካ ደግሞ ገበሬው ተነስተው ኢምፔሪያሊዝም የሚሉትን ካፒታሊስት የሚሉትን የውጭ ኃይሎች የሚሉትን እነሱን አባረው በዓለም ደረጃ ትልቅ የሶሻሊዝም ስርዓት ለመመስረት የተነሱ ናቸው። ይሄ ነው እንግዲህ የመጀመሪያው የቴዎሪ አቀማመጣቸውም አካሄዳቸውም። ያን ለማድረግ ግን የወሰዱት መንገድ በጣም አደገኛ ነበር። የበርሊኑ ወኪላችን ይልማ ኃይለ ሚካኤል ነበረ የቡድኑን ዓላማ የገለጸልን። ይህን ዓላማ ይዞ የተመሰረተው ቡድኑ የመጀመሪያውን ጥቃት የጣለው በጎርጎሮሳዊው ሚያዝያ ሁለት ሺ ዘጠኝ መቶ ስልሳ ስምንት ዓ ም ነበረ። ጥቃቱን መነሻ ያደረገው የያኔው የኢራን ሻህ በርሊንን በጎበኙበት ወቅት ለመጀመሪያ ጊዜ ለተቃውሞ አደባባይ የወጣ አንድ ወጣት በፖሊስ ጥይት ተመትቶ መገደሉ ነው። የወጣቱ መገደል ብዙዎችን ለበለጠ ተቃውሞ አነሳሳ። ወጣቱ ከተገደለ በኋላ ብርጌዱ ፍራንክፈርት ውስጥ የሚገኙ ሁለት ሱቆችን በሳት አጋየ። ይህ የመጀመሪያው ጥቃት ነበረ። በዚህ አንድ ያለው ቀዩ ብርጌድ ሰዎችን መግደልና ማፈኑን አጠናክሮ አውሮፕላን እስከ መጥለፍ ደረሰ። ቡድኑ የተመሰረተበት አላማና አነሳሱ ቢታወቅም እንዴት መጠናከር እንደቻለ እንዲሁም እስካሁን ስላልተያዙት የቀድሞ አባላቱ ያሉት መረጃዎች የተድበሰበሱ መሆናቸው ነው የሚነገረው። ይሁንና ስለ ቡድኑ በየጊዜው የተጻፉ መጽሐፍትና የተሰሩ ፊልሞች እንዲሁም ተመራማሪዎች አንዳንዶቹን መረጃዎች ይፋ እያደረጉ ሄደዋል። መቀመጫቸውን ሃምቡርግ ያደረጉት ቮልፍጋንግ ክራውሻር የተባሉ የፖለቲካ ሳይንስ ምሁር እንደሚሉት መሰረቱን የተማሪዎች ተቃውሞ ባደረገው በዚህ ቡድን እንቅስቃሴ ውስጥ ፔተር ኡርባህ የተባለ የጀርመን የስለላ ድርጅት ባልደረባ قول فمنا اللو በወቅቱ ግለሰቡ ለሰልፈኞች ጓዳ ሰራሽ ፈንጂ ማከፋፈል ብቻ ሳይሆን ፈንጂው የታሰበለትን ዓላማ ሊያሳካ የሚችልበትን መንገድ በማሳየት ጭምር ያግዛቸው እንደነበረ ገልጸዋል። ኡርባ እጅግ ለተቆጡና ለተናደዱ ሰልፈኞች ያከፋፈላቸውን ጓዳ ሰራሽ ፈንጂዎች የሚይዝበት አንድ ዘንቢል ነበረው። እነዚህ ጓዳ ሰራሽ ፈንጂዎች የታሰበላቸውን ዓላማ ማሳካት ሳይችሉ ሲቀሩ ኡርባህ ሰልፈኞቹ መኪኖችን እንዴት ማቃጠል እንደሚችሉ፣ ምን ማድረግ እንዳለባቸው ያሳያቸው ነበር። መሀላቸው ሆኖ እነርሱን ይሰልል የነበረው ኡርባህ ጓዳ ሰራሽ ፈንጂዎችን ብቻ ሳይሆን ሽጉጥም አከፋፍሏቸው እንደነበረ ነው መረጃዎች የሚጠቁሙት። ይልማ ሀይለ ሚካኤል ትግሉ የጀመረው በተማሪ እንቅስቃሴ ቢሆንም አንድ በጀርመን ጸጥታ በኩል እነዚህን ልጆች የሚሄዱበትንና የሚጓዙበትን አቅጣጫ እንዲከታተል የተላከው የጸጥታ ሰው እነሱን ተጠግቶ የሞሎቶቭ ኮክቴል ማለት በቀላሉ በጠርሙስ ውስጥ ወይም በብልቃጥ ውስጥ ፈንጂ ቦምብ እንዴት መስራት እንደሚቻል ያ ቦምብ ሞሎቶቭ ኮክቴል ጓዳ ሰራሽ ቦምብ የሚባለውን እንዴት አድርገው የመኪና ስር ቀብረው ቤንዚኑ ፈንድቶ ሽብር መፍጠር እንደሚቻል ከዛም አልፎ አንድ በተለያዩ ጊዜያቶች ደግሞ ሽጉጦችን ሰብስቦ ይዞ መጥቶ ለእያንዳንዱ ሰጥቶ፣ ከእንግዲህ ፖሊስ የሚያደርስባቸውን ጥቃት ራሳችሁን ለመከላከል እርምጃ ለመውሰድ ብሎ መሳሪያ ጭምር እንደሰጣቸው የሚያረጋግጡ ጽሁፎች፣ የሚያረጋግጡ መረጃዎች ተገኝተዋል። ከዛ ተነስተው ነው እንግዲህ እነዚህ ልጆች አደባባይ መውጣት አስፈልግም እርምጃ የመውሰዱ አቅጣጫ ነው የሚለውን ሀሳብ ጨብተው በዚህ ተስማምተው እስከ ህይወት ማጥፋት ድረስ የሄዱት ይሁንና፣ ክራውሻር እንዳሉት መንግስትም ሆነ ጉዳዩ የሚመለከታቸው ያኔ ስለሆነው አሁንም በግልጽ መናገር አለመቻላቸው ከግማሽ ምዕት ዓመት በኋላ እንደ አንድ ድክመት ይታያል። ኡርባህ በሰራቸው ስራዎች ብርጌዱ ጥቃት ወደሚጥል ቡድንነት እንዲቀየር አድርጓል ብሎም አፍን ሞልቶ ለመናገር ያዳግታል ያሉት ክራውሻር፣ ሆኖም ቁልፍ ሚና መጫወቱ አይካድም ብለዋል። ለስለላ የተላከ ሰው እንዲህ አይነት ድርጊት እንዲፈጽም የማድረጉ ምክንያት ምን ሊሆን ይችላል? ለሚለው ጥያቄም የበኩላቸውን ግምት ሰንዝረዋል። ጥያቄው ምን ታስቦ ነው ይህ የተደረገው ነው። በኔ አስተያየት፣ ኃይል የሚጠቀሙ ተቃዋሚ ሰልፈኞች ወይም ተቃዋሚዎች ማለትም የግራ ክንፍ ንቅናቄዎች በሚወስዱት የኃይል እርምጃ በራሳቸው ድርጊት ተአማኒነታቸውን እንዲያጡ ለማድረግ ነው። ከቡድኑ አባላት መካከል የታሰሩ የራሳቸውንም ህይወት ያጠፈዋሉ። ሶስት አባላቱ ግን እስካሁን አልተያዙም። የጀርመን ፌዴራል የወንጀል ምርመራ ፖሊስ ከ1990ዎቹ አንስቶ የተሰወሩትን የሶስቱን ተፈላጊዎች የቅርብ ጊዜ ፎቶዎች ባለፈው ኅዳር ይፋ አድርጓል። ይህን ማድረግ የቻለውም የተፈላጊዎቹን የቅርብ ጊዜ እንቅስቃሴ ከጠቆሙ መረጃዎች በመነሳት ነበረ። እንደገና ይልማ እነዚህ ሶስቱ ማንነታቸውን ለመረዳት ፖሊስ የቻለው ብዙ ጊዜ ከሞከረ በኋላ ነው። እሱም እንዴት ነው፣ በየገጠሩ እየዞሩ በረቀቀ ብልሃትና ዘዴ ባንክ መዝረፍ ጀመሩ። ግን የተገኘው ቪዲዮዎች የሚያመለክተው ነገር ቢኖር እነዚህ ሰዎች በአካሄዳቸው፣ በአረማመዳቸው፣ በቁመናቸው፣ በሚይዙት መኪና እነዚህ የቀድሞው ነገር ግን ተደብቆ የሚኖሩ ሰራዊት አባሎች ናቸው ብሎ ገመቱ። እስካሁን ድረስ ማንነታቸው አልታወቀም። እስካሁን ድረስ ይከታተሏቸዋል። ግን እነዚህ ሊሆኑ የቻሉበትንም ምክንያት ሲያስረዱ፣ በአሁኑ ጊዜ ስራ ስላልሰሩ እና ብዙ ዘመንም ስላልደከሙ የጡረታ ገንዘብ የላቸውም። ራሳቸውን ደብቀው በየሆቴሉ እና በተለያዩ ቦታዎች ስለሚኖሩ ገንዘብ የላቸውም። የሚኖሩበትን ሁኔታ ለማስተካከል ብዙ ገንዘብ ስለሚያስፈልጋቸው እና ገንዘብም አሁን በእጃቸው ስለሌለ በዝርፊያ እንደሚኖሩ እና በዛ እንደሚተዳደሩ ነው የደረሱበት። የጀርመኑ የግራ አክራሪ አሸባሪ ቡድን አባላት በሶስት የትውልድ ዘመን ይከፋፈላሉ። የመጀመሪያው ትውልድ የሚባሉት መስራቾቹ ናቸው። ሁለተኛው ትውልድ ደግሞ የመጀመሪያው ትውልድ ከታሰረ በኋላ በ1972 የተተኩት ናቸው። ሶስተኛው ትውልድ ከ1980ዎቹና 90ዎቹ እስከ 1998 ከቡድኑ ጋር የዘለቁ አባላት ናቸው። ሶስተኛው ትውልድ ቡድኑ መፍረሱን በጎርጎሮሳዊው ሚያዝያ 20 1998 ለሮይተርስ ዜና ወኪል በፋክስ በላከው የድርጅቱን አርማ በያዘ ደብዳቤ ያሳውቋል። ይሁንና ቡድኑ ፈረሰ ከተባለ በኋላም በተለያዩ ዓመታት በተፈጸሙ ዝርፊያዎች የቡድኑ አባላት መሳተፋቸውን የሚያመለክቱ ማስረጃዎች ተገኝተዋል። እነዚህ ዝርፊያዎች ግን ገንዘብ ለማግኘት ከመካሄዳቸው ውጪ የፖለቲካ ዓላማ እንደሌላቸው ነው የተነገረው። በጀርመን ታሪክ ጠባሳ ጥሎ ባለፈው የቀዩ ብርጌድ የሶስት አስርት ዓመታት እንቅስቃሴ የ34 ሰዎች ሕይወት ጠፍቷል። 24 የቡድኑ አባላትም ሞተዋል። ቤተሰቦች ተበትነዋል። ልጆች ካለወላጅ እንዲያድጉ ሆኗል። አድማጮች፣ የዛሬው አውሮፓና ጀርመን ዝግጅታችን እንግዲህ በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።